የአሜሪካ ድምፅ ነው በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ የካቲት 27 2016 ዓ ም ዝግጅታችን ጀመረ። የሰሜን ኢትዮጵያን የኤሌክትሪክ አገልግሎት ለማስቀጠል እየሰራ መሆኑን የኤሌክትሪክ ኃይል አስታወቀ። አብዛኛዎቹ ቦታዎቻቸው የሶስቱ ክልሎች ኃይል ተቋርጦ ነው ያደረው። የንፋስ መውጫው ከትላንትና ረፋድ ጀምሮ ነው። የሸዋሮቢት አካባቢ ደግሞ የገጠመው ችግር እሁድ ከሰዓት በኋላ ላይ ነው። የሰማችኋቸው የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር የሆኑትን አቶ ሞገስ መኮንንን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በገላና ወረዳ የጸጥታ ችግር ምክንያት ወደ ሐዋሳ የሚወስደው መንገድ መዘጋቱ ተገልጿል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ለዜናው እንግዲህ ወልዴ እዚህ አጠገቤ ይገኛል የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ድረስ አብራችሁን ቆዩ፣ እኛም አብረናችሁን ቆያለን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዶ በድጋሚ እንደምናመሻችው የአማራ ክልል ምክር ቤት እና የፌዴሬሽን ምክር ቤት አባል የሆኑት አቶ ሀብታሙ በላይነህ ካለፈው ሳምንት አርብ አንስቶ የደረሱበት አለመታወቁ፣ አይኤምኤፍ ለግብጽ አምስት ቢሊዮን ዶላር ተጨማሪ እርዳታ አጸደቀ፣ በአሜሪካ ምርጫ ኒኪ ሄሊ ከውድድሩ ወጡ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአማራ ክልል ምክር ቤትና የፌዴሬሽን ምክር ቤት አባሉ አቶ ሀብታሙ በላይነህ ካለፈው ሳምንት አርብ አንስቶ አዲስ አበባ ከሚገኘው መኖሪያ ቤታቸው እንደ ወጡ ሳይመለሱ መቅረታቸውን የቅርብ ጓደኛቸው ለአሜሪካ ድምፅ ተናግረዋል። ለፖሊስ ቢያመለክቱም ያሉበትን የሚነግራቸው እንዳላገኙም ገልጸዋል። ፖሊስ በበኩሉ መረጃ የለኝም ብሏል። ኬኔዲ አባተ አጭር ዘገባ አለው። የአማራ ክልል ምክር ቤትና የአማራ ብሔራዊ ንቅናቄ አብን አባል አቶ ሀብታሙ በላይነህ ባለፈው ሳምንት አርብ የካቲት 22 ቀን 2016 ዓ ም ጠዋት ስብሰባ እንዳላቸው ተናግረው አዲስ አበባ ከተማ ከሚገኘው መኖሪያ ቤታቸው እንደወጡ ሳይመለሱ መቅረታቸውን የቅርብ ጓደኛቸው ነኝ ያሉ ግለሰብ ለአሜሪካ ድምፅ ተናግረዋል። አቶ አብታሙ የፌዴሬሽን ምክር ቤትም አባል እንደሆኑ የገለጹት አስተያየት ሰጪው ወደ ስብሰባው ከማምራታቸው በፊት አርብ ጠዋት አራት ኪሎ አካባቢ የሚገኘው ቢሯቸው ገብተው እንደነበርም አስታውሰዋል። ከረፋድ አምስት ሰዓት በኋላ ግን ስልካቸው መዘጋቱን ገልጸዋል። ከቀጣዩ ቀን ጀምሮ ከቤተሰቦቻቸው ጋር እያፈላለጓቸው ቢሆኑም እስካሁን ድረስ ያሉበትን ለማወቅ እንዳልቻሉም አመልክተዋል። ቀዳሚና እሁድን የተለያየ ቦታ በመጠየቅ ሜክሲኮ ወንጀልና መመራ በመጠየቅ ሶስተኛ ፖሊስ ጣቢያ በመጠየቅ እዚህ ደግሞ ወደ አዋሽ አርባ ዝም ብለን የምናስባቸው ብዙ ጊዜ ሰዎች የሚወሰድባቸውን ቦታዎች በመጠየቅ አሳለፍ ነው። ሰኞ ለአዲስ አበባ ፖሊስ እና ለፌዴራል ፖሊስም ጀስት በደብዳቤ መጥፋቱን ማሳወቅ ብቻ ነው የቻልነው። ግለሰቡ በፖሊስ ተይዘው እንደሆነ የጠየቅናቸው የፌዴራል ፖሊስ የሕዝብ ግንኙነት ኃላፊ አቶ ጄይላን አብዲ ስለ ጉዳዩ መረጃ እንደሌላቸው ነግረውናል። አቶ ሀብታሙ በላይነህ ያሉበት አለመታወቁ ግን ቤተሰቦቻቸውን እያስጨነቀ እንደሆነ ጓደኛቸው ተናግረዋል። በጣም ተጨንቋል። በጣም ከፍተኛ የሆነ ድንጋጤ ውስጥ ናቸው። ሰው ሊታሰር ይችላል። ግን አለማወቃቸው በአለማወቅ ውስጥ መቆየታቸው ከፍተኛ ፍርሃትና ድንጋጤ ውስጥ ነው። በአማራ ክልልና እንደ አስፈላጊነቱ በመላው ኢትዮጵያ ተግባራዊ ይሆናል ከተባለው እና የኃይል ጊዜው ለተጨማሪ አራት ወራት ከተራዘመው የአስቸኳይ ጊዜ አዋጅ በኋላ ሁለት የፌዴራልና ሶስት የክልል ምክር ቤት አባላት በፖሊስ ቁጥጥር ስር መዋላቸው አይዘነጋም። የአማራ ክልልና የፌዴሬሽን ምክር ቤት አባሉ አቶ ሀብታሙ በላይነህ ግን እስካሁን ስለመታሰራቸው በይፋ የታወቀ ነገር የለም። በፌዴራል ፖሊስ ወንጀል ምርመራ እንደሚገኙ ጥቆማ ደርሷቸው ወደ ስፍራው አምርተው መረጃ መጠየቃቸውን የገለጹልን የቅርብ ጓደኛቸው የሉም የሚል ምላሽ እንደተሰጣቸው አክለው ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በከፍተኛ የገንዘብና የኢኮኖሚ ቀውስ ውስጥ ያለችው ግብፅ በዛሬ ሁለት የአምስት ቢሊዮን ዶላር ተጨማሪ ብድር ከዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ ጸድቆላታል። አገሪቱ ባለፈው ዓመት ከገንዘብ ተቋሙ የ3 ቢሊዮን ዶላር ብድር ተፈቅዶላት የነበረ ቢሆንም እያሽቆለቆለ በመጣው የገንዘብ ዋጋና ኢኮኖሚ መዳከም ምክንያት ብቁ ሆኖ ባለመገኘቱ ካለችበት ቀውስ እንድትወጣ የ5 ቢሊዮን ዶላር ብድር መጨመሩ አስፈላጊ ሆኖ ተገኝተዋል ተብሏል። ውሳኔው የመጣው የግብፅ ማዕከላዊ ባንክ የወለድ መጠኑን በጨመረ በሰዓታት ውስጥ መሆኑም ታውቋል። ዛሬ ረቡዕ በቀኑ መጨረሻ የገንዘብ ግብይት በተጠናቀቀበት ወቅት የግብፅ 50 ፓውንድ በአንድ የአሜሪካን ዶላር እንደተቀየረ ታውቋል። ላለፈው አንድ ዓመት አንድ ዶላር በ30.9 የግብፅ ፓውንድ ሲቀየር ነበር። የአይኤምኤፍ የግብፅ ተወካይ ኢቫና ሆላር የምንዛሬ ማስተካከያውን እንዲሁም ከጥቁር ገበያ ጋር ዋጋውን ለማቀራረብ የሚደረገውን ጥረት አድንቀዋል። ውሳኔው አገሪቱ የውጭ ምንዛሪ እንድታገኝ ይረዳል ሲሉም አክለዋል። በጣሊያን መንግስትና በሌሎች በርካታ ድርጅቶች መካከል የተደረሰውን ስምምነት ተከትሎ ሊቢያ ውስጥ የነበሩ ቁጥራቸው አንድ መቶ የሚጠጋ ፍልሰተኞች ትናንት ማክሰኛው ጣሊያን ገብተዋል። ከዚህም ውስጥ በርካቶቹ ሴቶችና ህጻናት የሆኑ የኤርትራ፣ የኢትዮጵያ፣ የሶሪያ፣ የሶማሊያና የደቡብ ሱዳን ተወላጆች ይገኙባቸዋል። ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽፈት ቤት ዩኤንኤችሲአር ያገኘነው መረጃ ያዘለውን አጭር ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። እንደ አውሮፓውያን የዘመን አቆጣጠር በ2023 የጣሊያን መንግሥት ከተባበሩት መንግሥታት ድርጅት የስደተኞች ጽፈት ቤትና ከተለያዩ የካቶሊክ ማኅበረሰብ የበጎ አድራጎት ድርጅቶች ጋር የተፈራረመው ስምምነት 1500 ፍልሰተኞችንና ዓለም አቀፍ ጥበቃ የሚሹ ስደተኞችን በሦስት ዓመታት ጊዜ ውስጥ ከሊቢያ ወደ ጣሊያን ለማጓጓዝ የሚያስችል ነው። ትናንት ማክሰኞ ከሮም ፊሚቺኖ አውሮፕላን ማረፊያ የደረሱትም በስምምነቱ የአተገባበር ሂደት መሠረት ከአጠቃላዩ ስደተኞች የመጀመሪያዎቹ 97ቱ ሲሆኑ 55 ሴቶች እና 27 ሕፃናት ያሉባቸው የኤርትራ፣ የኢትዮጵያ፣ የሶሪያ፣ የሶማሊያ እና የደቡብ ሱዳን ተወላጆች መሆናቸውን ባለሥልጣናቱ አስታውቀዋል። እንደ መንግስታቱ ድርጅት የስደተኞች ጉዳይ ጽህፈት ቤት ገለጣ የዚህ ጥረት ተጠቃሚዎች በጦርነትና በተለያዩ የኃይል ጥቃቶች ሳቢያ ሀገራቸውን ጥለው ለመሰደድ የተገደዱና ለጊዜውም ሊቢያ ውስጥ የቆዩ ናቸው። የጣሊያንን መንግስት ይህ እንዲሳካ ስላደረገ እናመሰግናለን። እንደ ኤጊዲዮ ያሉ አጋር ድርጅቶችንም እንዲሁ እናመሰግናለን። ኤጊዲዮ የጣሊያን የመዝናኛና የባህል ማህበርና ወንጌላውያን አብያተ ክርስቲያናትም ይህንን ጠቃሚ ስራ ደግፈው በመስራት ላይ ናቸው። እጅግ ለከፋ ተጋላጭነት የተዳረጉ ሰዎችን መታደግና እዚህ ማድረስ በርካታ ይህን መሰል ህይወት አድን በረራዎችን ይጠይቃል። ይህንን ለማሳካት የበቁትን ሁሉ እናመሰግናለን። ከጎናችሁም እንሰለፋለን። በቅዱስ ኤጊዲዮ ማህበር በጣሊያን ወንጌላውያን አብያተ ክርስቲያናት ፌዴሬሽን እና በጣልያን በጣሊያን የመዝናኛና የባህል ማህበር ትብብር ትናንት ሮም የገቡት እነኚህ ስደተኞች የደረሱባቸውን ሁኔታዎች የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት እንዳረጋገጠው ህጻናት በህገ ወጥ አዘዋዋሪዎች ለሚፈጸም እንግልት የተዳረጉ ከተለያዩ የስቃይ አድራጎቶች የተረፉና እንዲሁም ከባድ የጤና ችግር ያለባቸው ይገኙባቸዋል። ስደተኞቹ ሮም እንደ ደረሱም የጣሊያን የመዝናኛና የባህል ማኅበርና ቅዱስ ኤጊዲዮ ማኅበር ወደሚያስተዳድሯቸው የመቀበያ ማዕከላት ተወስደዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ከሁቲ አማጽያን ተተኩሰው የነበሩ ድሮኖችንና አንድ ሚሳኤልን በቀይ ባህር ላይ ማውደሟን አሜሪካ ዛሬ አስታውቃለች። ቦምብ የተሸከሙት ድሮኖችና ጸረ መርከብ ባሊስቲክ ሚሳይሉ ተነጣጥረው የነበሩት በአካባቢው በምትገኘውና በሁቲ ላይ በሚደረገው ድብደባ ላይ በመሳተፍ ላይ ባለችው ዩኤስኤስ ካርኔ በተሰኘችው አውዳሚ መርከብ ላይ ነበር። የእስራኤልና ሀማስ ጦርነት መፈንዳቱን ተከትሎ በኢራን ይደገፋሉ የሚባሉት የየመን ሁቲ አማጽያን በቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃታቸውን አፋፍመዋል። ዛሬ ረቡም በአንድ መርከብ ላይ ጥቃት መሰንዘሩ ታውቋል። አሜሪካ በአየር ባደረሰችው ጥቃት ቦምብ የተሸከሙት ድሮኖች ሚሳይሎችና ጸረ መርከብ ባለስቲክ ሚሳይሉ መደምሰሳቸውን የአሜሪካ ጦር ማዕከላዊ እዝ አስታውቋል። የሁቴ ወታደራዊ ቃል አቀባይ የሆኑት ብርጋዴር ጀኔራል የህይ አሳሪ ጥቃቱ መፈጸሙን አምነው ነው። ኃይሎቻቸውም ሁለት የአሜሪካ የጦር መርከቦችን ኢላማ አድርገው እንደነበር ዝርዝር መረጃ ሳይሰጡ አስታውቀዋል። በጋዛ በሚገኙት ፍልስጤማዊ ላይ የተፈጸመው ወረራና ከበባው እስከሚቆም ሁቴዎች ጥቃታቸውን አያቆሙም ሲሉ ጀኔራሉ ተናግረዋል። ትናንት ማክሰኞ በተካሄደው ሱፐር ቱስዴይ የቅድመ ምርጫ ውጤት የቀድሞ ፕሬዚዳንት ዶናልድ ትራምፕ እና በስልጣን ላይ ያሉት ፕሬዚደንት ጆ ባይደን በየፓርቲያቸው ያላቸውን መሪነት ሲያጠናክሩ የትራምፕ ተፎካካሪ የሆኑትና እጅግ አነስተኛ ድምፅ ያገኙት ኒኪ ሄሊ ከውድድሩ መውጣታቸውን ዛሬ አስታውቀዋል። ከጥቂት ሰዓታት በፊት በቀድሞው አገር ገዢ በነበሩባት የደቡብ ካሮላይና ግዛት በምትገኘው ቻርልስን ከተማ ከምርጫው መውጣታቸውን አስመልክተው ንግግር ያደረጉት ኒኪ ሄሊ ተፎካካሪያቸው የነበሩትን ትራምፕ እንደሚደግፉ አላስታወቁም። ባይደን ትናንት ምርጫ ከተደረገባቸው 15 ክፍለ ግዛቶች ውስጥ በሰላማዊ ቅያኖስ ከምትገኘው የአሜሪካ ግዛት ሳሞዋ ደሴት በስተቀር በሌሎቹ አሸንፈዋል። የቀድሞ ፕሬዚዳንት ትራምፕ በ14 ግዛቶች እንዳሸነፉ ሲታወቅ የሪፐብሊካኑ ፓርቲ ለመወከል ሲፎካከሯቸው የሰነበቱት ኒኪ ሄሊ የቬርሞንት ክፍለ ግዛትን ብቻ አሸንፈዋል። ሄሊ ሁለት ግዛቶችን ብቻ ነበር ያሸነፉት። ባለፉት ሁለት ወራት በቅድመ ምርጫው ሳይቀናቸው ቢቀርም ትረምፕ መልሰው ስልጣን ላይ የሚመጡ ከሆነ ለአገራችን አይበጅም በሚል ውድድራቸውን ቀጥለው ነበር። በስልጣን ላይ እንዳለ ፕሬዚዳንት ከፓርቲያቸው ብዙም ተፎካካሪ የሌለባቸው ባይደን በህዳር ወር ለሚደረገው ምርጫ ትራምፕን በድጋሚ ለመግጠም በዝግጅት ላይ ናቸው። ትራምፕ መልሰው ወደ ስልጣን ከመጡ ብጥብጥ፣ መከፋፈል እንዲሁም ጨለማ ይሰፍናል ሲሉ አስጠንቅቀዋል ባይደን። በመጨረሻም ዓለም አቀፉ የወንጀል ችሎት አይሲሲ በሁለት የሩሲያ ጦር አዛዦች ላይ የመያዣ ትእዛዝ ትናንት አውጥቷል። ሰርጌይ ኮብላሽ እና ቪክቶር ሶኮሎቭ በተባሉ የጦር አዛዦች ላይ የመያዣ ትእዛዙ የወጣው በዩክሬን በመካሄድ ላይ ባለው ጦርነት የጦር ወንጀል ሳይፈጽሙ አይቀርም በሚል ተጠርጥረው እንደሆነ ሄግ የሚገኘው ችሎት ገልጿል። ከሁለት ዓመታት በፊት እንደ አውሮፓውያን አቆጣጠር ጥቅምት 2022 በሁለቱ መኮንኖች ትእዛዝ በዩክሬን በሚገኙ የኤሌክትሪክ መሰረት ቀዳማቶች ላይ ለተፈጸሙት የሚሳይል ጥቃቶች ኃላፊነት እንደሚወስዱ በቂ ማስረጃ መኖሩን ችሎቱ አመልክቷል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ሳካሮቫ ረቡዕ ዕለት በሰጡት መግለጫ በሁለቱ የጦር መሪዎች ላይ የወጣውን የመያዣ ትዕዛዝ ሩሲያ ቦታ እንደማትሰጠውና እንደውም እንደ ትንኮሳ እንደምትቆጥረው አስታውቀዋል። በሩሲያ በኩል ምንም አይነት ህጋዊ ተፈጻሚነት የለውም ሲሉም ተደምጠዋል። በዩክሬን ከሚካሄደው ጦርነት ጋር በተገናኘ ችሎቱ የመያዣ ትዕዛዝ ሲያወጣ ለሁለተኛ ጊዜ ነው። ችሎቱ ባለፈው መጋቢት በሩሲያው ፕሬዚደንት ቭላዲሚር ፑቲን እና በሕፃናት ኮሚሽነሯ ማሪያ ልቮቫ ቤሎቫ ላይ በዩክሬን የሚገኙ ሕጻናት ታፍነው ከመወሰዳቸው ጋር በተገናኘ የመያዣ ትዕዛዝ አውጥቶ ነበር። የመያዣ ትዕዛዞቹ ምዕራባውያን ሩሲያን ለማሳጣት የሚያደርጉት ሙከራ አካል ነው ስትል ሞስኮ የፍርድ ቤቱን ሙከራ ታጣጥላለች። ክቡራትና ክቡራን፣ ለምሽቱ ለዜና የተመደበው ክፍለ ጊዜ በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኝሽ መራቸዋሉ። እንግዱን ለዓለም ዜናዎቹ እጅግ አድርጌ ያመሰግናለሁ እየተከታተላችሁት ያላችሁት በ22፣ 25ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዊስት ከዋሽንግተን ዲሲ እየተላለፈ ያለውን የረቡ ምሽት ዝግጅታችንን ነው። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ፣ እንዲሁም የዌብና የማህበራዊ ድኅረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። አሉ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ለምሽቱ ወደያዝ ነው አብይ ርዕስ ንለፍ በአማራና አፋር እንዲሁም በከፊል ትግራይ ክልሎች የተቋረጠውን የኤሌክትሪክ ኃይል ለማስጀመር እንቅስቃሴ እየተደረገ መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። አገልግሎቱ የተቋረጠው የኤሌክትሪክ ኃይል መስመሮቹ ላይ በደረሰ የጦር መሳሪያ ጥቃት መሆኑን የአማራ ክልል ፖሊስና የኤሌክትሪክ ኃይል ገልጸዋል። በጥቃት አድራሾቹ ማንነት ላይ መንግስትና የፋኖ ታጣቂዎች እየተወነጃጀሉ ነው። መስፍን አራጌ ዝርዝር አለው። በምስራቃዊውና በምዕራባዊ የአማራ ክልል ዞኖች ውስጥ በተዘረጉ የኤሌክትሪክ ኃይል ማስተላለፊያ መስመሮች ላይ ደረሰ በተባለ ጥቃት ከትላንት በስቲያ ጀምሮ የተቋረጠውን የኤሌክትሪክ ኃይል ስርጭት ለማስጀመር ጥረት እየተደረገ እንደሚገኝ የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተሩ አቶ ሞገስ መኮንን ተናግረዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት አቶ ሞገስ ከባህር ዳር በደብረ ታቦር፣ ነፋስ መውጫ፣ ጋሸና፣ አላማጣ፣ መሆኒ፣ መቀሌ ተዘረጋው ባለ 230 ኪሎቮል ያለውት የከፍተኛ ኃይል ማስተላለፊያ መስመር በመበጠሱ የባህር ዳርንና የጎንደር ከተሞችን ጨምሮ በተለያዩ አካባቢዎች የኤሌክትሪክ አገልግሎት መቋረጡን ተናግረዋል። አንደኛው ወደ ሸዋሮቢት ከተማ አቅራቢያ ላይ ነው። ከደብረ ብርሃን ወጥቶ ሸዋሮቢት አድርጎ ወደ ኮምቦልቻ የሚሄድ፣ ከኮምቦልቻ በኋላ ደግሞ ወደ ሚሌ ሰመራ የሚሄድ እና ከኮምቦልቻ በኋላ ወደ ወልዲያ አድርጎ ወደ አላማጣ የሚወጣ መስመር ነው። ሌላኛው ደግሞ የንፋስ መውጫ አካባቢ ነው። ይሄ የንፋስ መውጫው መስመር ደግሞ ከባህር ዳር በደብረ ታቦር ንፋስ መውጫ ጋሸና አድርጎ ወደ ወልዲያና አላማጣ የሚሄድ መስመር ነበረ። ከነዚህ መስመሮች ኃይል ያገኙ በምስራቃዊው እና በምዕራባዊው በምስራቃዊው አብዛኛዎቹ ቦታዎቻቸው የሶስቱ ክልሎች ኃይል ተቋርጦ ነው ያደረው። የንፋስ መውጫው ከትላንትና ረፋድ ጀምሮ ነው ሸዋሮቢት አካባቢ ደግሞ የገጠመው ችግር እሁድ ከሰዓት በኋላ ላይ የኢትዮጵያ ኤሌክትሪክ አገልግሎት በማህበራዊ ትስስር ገጹ ባጋራው መረጃ በምስራቃዊው የአማራ ክፍል ከደብረ ብርሃን ሸዋሮቢት፣ ሮቤት፣ ኮምቦልቻ የተዘረጋው መስበር በተመሳሳይ ሸዋሮቢት ከተማ አቅራቢያ በመቆረጡ ከሸዋሮቢትና ከከሚሴ ከተሞች በቀር አብዛኛው የሰሜን ምስራቅ ኢትዮጵያ ክፍሎች ኃይል እንደተቋረጠባቸው አስታውቋል። ከባህር ዳር በደብረ ታቦር ነፋስ መውጫ ጋሸና አላማጣ መሆኒ ቀሌ የተዘረጋው ባለ ሁለት መቶ ሰላሳ ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር በጦር መሳሪያ በመመታቱ የአገልግሎት መቋረጥ እንደተከሰተ አቶ ሞገስ ገልጸዋል። የኛ የጥገና ባለሙያዎች የተንቀሳቀሱት አንደኛው ቦታ ላይ ነው። በዛ አካባቢ ያመጡት ሪፖርት የሚያሳየው በጥይት ተመቶ መበጠሱን። በሌላ በኩል በኤሌክትሪክ መቋረጡ ምክንያት ምን ያህል የኅብረተሰብ ክፍል አገልግሎቱ እንደተቋረጠበት በስልክ የጠየቅናቸው የኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ዳይሬክተር መላኩ ዬ ኤሌክትሪክ በተቋረጠባቸው አካባቢዎች በቀጥታ ከኃይል መስመር ኤሌክትሪክ ከሚያገኙት ውጭ በነፋስና ከፀሐይ ብርሃን የሚያገኙ ስላሉ በመስመሩ መቋረጥ ብቻ ተጎጂ የሆኑትን ሰዎች ቁጥር በዚህ ሰዓት ለይቶ በትክክል ለመግለጽ ያስቸግራል ብለዋል። የአማራ ክልል ፖሊስ ኮሚሽን ትናንት ማክሰኞ ምሽት ባወጣው መግለጫ ከባህር ዳር፣ ደብረ ታቦር፣ ነፋስ መውጫ፣ ጋሽና፣ አለማጣ የተዘረጋው ባለ 230 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ነፋስ መውጫ አካባቢ አንደኛው ፌዝ በመሳሪያ በመመታቱ በዕለቱ ከቀትር በኋላ አንስቶ አብዛኛው የአማራ ክልል አካባቢዎች የመብራት አገልግሎት እንዳልነበራቸው ገልጿል። ለኤሌክትሪክ ኃይል መቋረጡም ጽንፈኛና ዘራፊ ሲል የሚጠራቸውን የፋኖ ታጣቂዎች ተጠያቂ አድርገዋል። መግለጫው አያይዞም የፋኖ ታጣቂዎችን ከመንግስት የሚላከው ማዳበሪያ ወደ አርሶ አደሩ እንዳይደርስ ዘረፋ ሲፈጽሙ ቆይተዋል፣ አርሶ አደሩ ቀዬ የዘለቀውንም ለአርሶ አደሩ እንዳይደርስ አድርገዋል በማለት ከሷል። የአማራ ፋኖ በጎጃም ቃል ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ፀሐይ ለባልደረቦቻችን በሰጡት ምላሽ የአማራ ክልል ፖሊስን ክስ አጣጥለዋል። እኛ አይደለንም የመታ ነው የአብይ አህመድ ወራሪ ኃይል ነው የመታው። ሶስቱ ቦታ ላይ ነው የተመታ። አንደኛ የትግራይን ህዝብ በፋኖ ለማስነሳት፣ ሁለተኛ የአፋርን ህዝብ በፋኖ ለማስነሳት፣ ሶስተኛ ራሱን የአማራን ህዝብ በፋኖ ለማስነሳት ነው ይህን ያደረጉት እና አንደኛው ደብረ ወርቅ ናርጅናው ጋር ወረዳ የሚባል ምስራቅ ጎጃም ላይ ነው የመቱት በዙ ሀያ ሶስት ነው የመቱት ሁለተኛው አዲስ አባይ ያለውን ነው በሞርተር ነው የመጡት። በወስተኛው ንፋስ መውጫ ተሸንፈው እየሸሹ ቦታ ሲለቁ ነው ራሳቸው በዲሽቃ ነው የመጡት። ሶስቱም ከመረጃ አልፎ ማስረጃ አለን። የምስራቅ ጎጃሙ ከአዲስ አበባ ወደ ባህር ዳር የሚወስድ ትልቅ ተርሚናል ነው ሰብስቴሽን ነው። ከዙ ሀያ ሶስት ስለመመታቱ ማስረጃ አለን። ከዙ ሀያ ሶስት የሚባለው መሳሪያ ድጋፍ ሰጪ ነው የሚባል በእነሱ እና የድጋፍ ሰጪ ጠባቂ የሚባሉ አሉ። ዙ ሀያ ሶስት ነው መሳሪያውን የሚጠብቁት ልጆች አሉ። ከእነሱ አንዱና ከተኳሽ አባላቱ አንዱ ከርተው ሲሄዱ ይዘናቸው በቪዲዮ እናቀርባለን። ለእናንተም ለሌላው ሚዲያ እናቀርባለን። የጭስ አባዩ መቶ ሀያ የሚባል ሞርተር አለው እኛ ሞርተር የለንም። መቶ ሀያ በሚባል ሞርተር ረጅም ርቀት የሚወነጨ ሞርተር ነው። በዚያ ነው የመጡት። የአካባቢው ማህበረሰብ ምስክርነት ይሰጣል። የአሜሪካ ድምፅ በደሴ በባህር ዳር እና በጎንደር ከተሞች እንዲሁም በሌሎች የተለያዩ አካባቢዎች ወደሚኖሩ ሰዎች ስልክ በመደወል ለማረጋገጥ እንደሞከረው ይህ ዘገባ እስከተጠናከረበት ከምሽቱ አስራ ሁለት ሰዓት ድረስ ከመቀሌ ከተማና አካባቢው በቀር የኤሌክትሪክ ኃይል የለም። በመቀሌና አካባቢው ግን ትላንት ከምሽቱ ሶስት ሰዓት ገደማ አገልግሎቱ እንደተመለሰ የአሜሪካ ድምፅ በመቀሌ ዘጋቢው አረጋግጧል። የኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ዳይሬክተር አቶ መላኩ መቀሌን ጨምሮ በትግራይ ክልል የሚገኙ አካባቢዎችን ከተከዜ ኃይል እየተመጣጠነ በፈረቃ የኤሌክትሪክ አገልግሎት በጊዜያዊነት እንዲያገኙ መደረጉን ገልጸውልናል። ሰኢድን ሪስ የተባሉ የባህር ዳር ከተማ ነዋሪ የጸጥታና የኢኮኖሚ ችግሮች ባሉበት የኤሌክትሪክ አገልግሎት መቋረጡ ሕይወትን ውስብስብ ያደርገዋል ሲሉ አስተያየታቸውን ሰጥተዋል። በባህር ዳርና አካባቢዋ ሁለት ቀናችን ነው ዛሬ መብራት መብራታ ተቋረጠብን። እዚህ ሱቅ አካባቢ ያለ ደግሞ ሞባይል ጠጋኞች አሉ፣ ኤሌክትሮኒክ ጠጋኞች አሉ። እነሱ በህብረት በመሆን ጀነሬተር ተከራይተን ወደ ስራ ለመግባት ጥረት እያደረግ ነው። ትራንስፖርትም የለም፣ ሁሉ ነገር አስቸጋሪ ይሆናል። አሁን ተሽከርካሪዎች ቁመዋል። ልጆቻችንም ትምህርት ቤት መላክ አልቻልንም። መብራት ደግሞ ሲጨምር የመብራቱ መጥፋት ውሃውንም አብሮ አጠፋው። የተቋረጠውን የኃይል ስርጭት ለማስጀመር ጥረት እየተደረገ እንደሚገኝ የተናገሩት የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተሩ አቶ ሞገስ ካለፈው የካቲት አስራ ስድስት ቀን 2016 ዓ ምረት ጀምሮ በሰሜን ሸዋ ዞን ኮማንድ ፖስት ትዕዛዝ የትራንስፖርት እንቅስቃሴ የተከለከለባቸውን የደብረ ብርሃንንና አካባቢዎቹን መስመር ለጥገና ተደራሽ ለማድረግ ደግሞ ከሚመለከተው መንግሥታዊ አካል ጋር ምክክር መደረጉን ጠቁመዋል። የደብረ ብርሃን፣ ሸዋሮቢት፣ ኮምቦልቻ፣ ደሴ መስመር ለእንቅስቃሴ ዝግ ነው። ስለዚህ ይሄኛው ዝግ የሆነ መስመር ላይ ተንቀሳቅሶ ለመስራት እገዛዎችን ጠይቀናል። በዛ መንገድ በፍጥነት ገብተን የምንሰራበት ሁኔታ ይፈጠራል ብለን እናስባለን። የንፋስ ጋዝ መውጫው እዛ አካባቢ ለእንቅስቃሴ የሚያስቸግር ነገር ስለሌለ፣ ትናንት ችግሩ ከገጠመ በኋላ የተወሰነ የጥገና ቡድን አባላት ተንቀሳቅሰው የደረሰውን ችግር አይተው ለጥገናው የሚያስፈልጉ እቃዎችን ለይተው ተመልሰዋል። ባህር ዳር ያለ ቲም ነው ወደዛ ሄዶ የሚሰራው። ስለዚህ የባህር ዳር ቲሙ ብቻውን ሳይሆን የባህር ዳር፣ ወልዲያ፣ ኮምቦልቻ የሚባል የከፍተኛ ኃይል ማስተላለፊያ ፕሮጀክት አለ። ከዚህ ፕሮጀክት እገዛ ተጠይቋል። ተጨማሪ ማሽነሪዎች ይፈልጋል ስለዚህ ማሽነሪዎችን ከዛ ፕሮጀክት ጠይቀን ገዛ ስለሚያደርጉልን አሁን ጠዋት ላይ ወደዛ አካባቢ ተንቀሳቅሰዋል። ዛሬ ጠዋት አቶ ሞገስ በትጥቅ የተደገፈ ግጭት ውስጥ ያሉት አካላት መሰረተ ልማቶችን በመጠበቅ ሕዝብን ከጉዳት እንዲታደጉም ጠይቀዋል። በተለይ ግጭት አካባቢ ብዙ ጊዜ መሰረተ ልማት መጎዳት መውደም ያጋጥማል። በሰሜኑ በነበረው ጦርነት የወደመውን መሰረተ ልማት ማንሳት ይቻላል። እሱን ለመተካት እንኳን የወሰደብንን ጊዜ፣ ህብረተሰቡ የደረሰበትን ጫና፣ እንደ ተቋምም ደግሞ ሰራተኞቻችን ላይ ጭምር የደረሰውን የስነ ልቦና ጉዳትን ጭምር ማሰብ ያስፈልጋል። ከሁሉ በላይ ግን በግጭት ውስጥ ያሉ ወገኖች መሰረተ ልማትን ጎዱ ማለት ህብረተሰቡን በቀጥታ የሚሆን በ ተዘዋዋሪ ጉዳት አደረሱበት ማለት ነው። እነዚህ መሰረተ ልማቶች ጠብቆ ለህብረተሰቡ የታለመለትን አገልግሎት መስጠት እንዲችሉ ሁሉም ኃላፊነቱን እንዲወጣ በዚህ አጋጣሚ ጥሪ ማቅረብ ይፈልጋል። ከኮምቦልቻ በባቲ መስመር በኩል ኃይል ሲያገኙ የነበሩት የአፋር ክልል ከተሞች ሰመራ፣ ሎጊያ፣ ሚሌ፣ ዲቼቶ፣ ዶፕቲ፣ አሳይታ፣ ኤሎሃ፣ ኤሊዳር፣ አፍዴራ፣ ጋላፊና የመሳሰሉት በወልዲያ አላማጣ በኩል ደግሞ መቀሌና የትግራይ ክልል ከተሞች በከፊል እንዲሁም አብዛኛው ሰሜን ጎጃም፣ ሞጣ፣ መተማ፣ ሰሜን ወሎ እና ዋግምራ ዞን የኃይል አቅርቦቱ ከተቋረጠባቸው አካባቢዎች ውስጥ እንደሚካተቱ የኢትዮጵያ ኤሌክትሪክ አገልግሎት በማህበራዊ ትስስር ገጹ ካወጣው መረጃ ለማወቅ ተችሏል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። የተከበራቸው አድማጮችና ተመልካቾቻችን ይህን ጉዳይ አስመልክቶ አሁን ማምሻውን በደረሰን መረጃ መሰረት የሰሜን ምዕራብ ሪጅን የኦፕሬሽንና ጥገና መምሪያ ዳይሬክተር በጥገናውን ተከትሎ አሁን ማምሻውን በባህር ዳር ጎንደርና መቀሌ እንዲሁም ሌሎች አካባቢዎች የኤሌክትሪክ አገልግሎት መመለሱን ገልጸውልናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በምዕራብ ጉጂ ዞን የገላና ወረዳ አንዳንድ ቀበሌዎች ኦነግ ሸኔ ሲሉ በጠሩት ታጣቂ ቁጥጥር ስር እንደዋሉ የገለጹ አካባቢዎች ነዋሪዎችና ባለስልጣናት ከአማሮ፣ ኬሌ፣ ቶሬ፣ ይርጋ ጨፌ፣ ዲላ ወደ አዋሳ የሚያደርሰው መንገድ መዘጋቱንና የሰላማዊ ዜጎች እንቅስቃሴ መገደቡን ተናግረዋል። የኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የጸጥታና አስተዳደር ጽህፈት ቤት በጉዳዩ ላይ በቂ ምላሽ አልሰጡንም። ዮናታን ዘብዴዎስ ተጨማሪ አለው። በኦሮሚያ ክልል ምዕራብ ጉጂ ዞን የጋላና ወራን ከሰላማ ክልሉ የሐዋሳ ከተማ ከተማና ከሌሎች የአገሪቱ ከተሞች ጋር የሚያገናኘው አውራ ጎዳና በጸጥታ ችግር ምክንያት እንደተዘጋ ለአሜሪካ ድምፅ የገለጹና በደህንነት ስጋት ስማቸው በይፋ እንዳይጠቀስም የጠየቁ የአካባቢው ነዋሪ የሰዎች መደበኛ እንቅስቃሴ መገታቱን አስረድቷል። መንገድ የተቋርጠ መኪና ከዛን ከንጀምሮ እስካሁን ድረስ መኪና እንቅስቃሴ ሲመጡ የነበሩት አሁን ተወረላዊ ቆመናለ ብሎ አሉ ከዚህኛው ልወተው የነበሩት ይዞ ናቸው እስካሁን ክድላ ወደዛ የሚሄዱ ሰዎች ናቸው። ቶሬ ላይ ቆሙ ያሉት ምክንያቱም ምንድን ነው ያው መንገድ ላይ ሰኞለት ጀርሳ ላይ ተኩስ የነበረ ከመከላከያ ጋር እዛ ምክንያት እ ወደ ኋላ ወደ ጠርሳ አካባቢ ነበረ ይላሉ። ግን እዚ ጀርሳው የሚድምጥ እንሰማ ነበረኛም እና በዛ ምክንያት ነው ግማሾቹ ወደ ኋላ ተመልሰው ወደ ሀገረ ወደ አርባ ምንጭ የሚዞሩ ዋሉ ግን ም ያሉትም ያ እስካሁን ድረስ ላይ ነው አሉ። ለወትሮም አካባቢው ያልታሰበ ጥቃትና ግጭት የማይጠፋበት ነው ይላሉ አስተያየት ሰጪው። ከአማሮ ኬሌ በቶሮ አድርጎ ወደ ይርጋ ጨፌ ዲላ፣ ከዛም አዋሳ የሚያዘልቀው መንገድ ካለፈው ሳምንት እሁድ አንስቶ ተዘጋበት። ምክንያት በምዕራብ ጉጂ ዞን የገላና ወረዳ አብዛኛው ቀበሌዎች በሸማቂዎች በመያዛቸው ነው ስሉ አስረድተዋል። ሰኞ ማለት ላይ ሰኔ ወጨቅ ባዙ እንድቅጣቸው እስካሁን ያው በእነሱ ቁጥጥር ነው አለ ያው ከዛም ሰ ጀምሮ ያሁን መንግስት አካላት የሉም በቀጠናው ላይ ይስሩ አይደለም ሸሽቶች አካኑ አሉት። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ የጠየቁን ሌላ አስተያየት ሰጭም መንገዱ ላለፉት አራት ቀናት እንደተዘጋ ገልጸው በአሁኑ ወቅት የህዝብ መጓጓዣም ሆነ የድረግ ጭነት ተሽከርካሪዎች መንቀሳቀስ እንደማይችሉ ተናግሯል። ሸኔ በቃ መንገድ እኮ ቆይቷል። ገላና ወረዳ ሁሉም ችግር አለ። ሻኔ ሁሉ በቃ የአስተዳደሮች እና የቀበሌ አማካሪ ሁሉ ጫካ ውስጥ እኮ ነው ሸሽቶ ቤት ገብቼ ሰው እየገደሉ እየገደሉ ስለሆነ መንገድ ላይ የሆነ መንግስት ሰራተኛ ሁሉ በልብ እኮ ነው አሁን ሸሽቶ በቃ ወደ አማሮ ገብቶ እኔም አማሮ ነው አሁን አራተኛ ከእኔ እኮ ነው እዛው አደረ በቃ ሽቶ የኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የጸጥታና የአስተዳደር ጽህፈት ቤት ኃላፊ አቶ ኢያሱ ጂኦ በጉዳዩ ላይ ምላሽ ለመስጠት ቃል ገብቶ ሲያበቁም በሰጡን ቀጠሮ መሰረት ደጋግመን ብንደውላቸውም ስብሰባ ላይ መሆናቸውን የሚገልጽ አጭር የጽሑፍ መልእክት ከመላክ በስተቀር ማብራሪያ አልሰጡንም። ይሁንና ከአንድ ወር በፊት ኃላፊው ለአሜሪካ ድምፅ ሰጠሁት በነበረው ቃለ ምልልስ በወረዳው ኦነግ ሸኔ ያሉት ታጣቂ ቡድን በማኅበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ከፍተኛ ጫና ማድረሱና ይህም ከወረዳው አስተዳደር አቅም በላይ እንደሆነም አስታውቀው ነበር። በገላና ወረዳ የኮምቦልቻ ቀበሌ አመራሮች፣ የቀበሌ ታጣቂዎችና የኦሮሚያ ክልል ፖሊስ አባላት የታጣቂዎቹ ጥቃት ከአቅማቸው በላይ እንደሆነባቸውና በአሁኑ ወቅት ከቀበሌው ሸሽተው በኮረ ዞን ከሌ ከተማ እንደሚገኙ አስተያየት ሰጪዎች ለአሜሪካ ድምፅ ተናግረዋል። ይህንን ተከትሎም የምዕራብ ጉጂ ዞን የገላና ወረዳና በቅርበት ያለው የኮረ ዞን አስተዳደር ነዋሪዎች በከፍተኛ የጸጥታ ስጋት ውስጥ እንደሚገኙ አስታውቀዋል። አስተያየት ሰጪዎቹ ኦነግሸነ ያሉት የኦሮሞ ነጻነት ሰራዊት ተቆጣጥሯቸዋል ካሏቸው አካባቢዎች ውስጥ የኮምቦልቻ፣ እጀርሳ ሜጠርና ጅርም የተባሉ ቀበሌዎች እንደሚገኙባቸው ጠቅሰዋል። የምዕራብ ጉጂ ዞን አጎራባች በሆነው የደቡብ ኢትዮጵያ ክልል ኮረ ዞን የኬሌ ከተማ ፖሊስ አዛዥ ኮማንደር አበበ ጣሰውም ኦነግ ሸኔ ያሉት የኦሮሞ ነጻነት ሰራዊት በአስተያየት ሰጪዎቹ የተጠቀሱት ቀበሌዎች እንደ ተወረሩ መስማታቸውና ለመንገዱም መዘጋት ምክንያት እንደሆነ አስረድተዋል። እኛ አካባቢ ላይ ያው ትክክል ነው። ኦነግ ሸኔ ኮምቦልቻ በሙሉ ተቆጣጥሯል ትላንት ወዲያ ጀምሮ ነገር ምንም አይነት የጸጥታ ችግር እስካሁን ድረስ የተፈጠረ ነገር የለም። ከታች ወደ ላይ የመጡ የታች የሚሊሻና ፖሊሶች ሀያ ስድስት አንድ ላይ አሉ። እኛ አካባቢ ላይ አሁን እንደኛ አካባቢ ብዙም ሌላ ስጋት የሚፈጠር ነገር ወይም ሌላ የተፈጠረ የጸጥታ ችግር የለም እስካሁን ድረስ። ኮማንደር አበበ በታጣቂው ኃይል ጥቃት የተነሳ ወደ ኮረዞን ከሌለ ከተማ የሸሹ የክልሉ ጸጥታ ኃይል አባላት መኖራቸውን ጠቅሰው ከአገር መከላከያ ሰራዊትና ከፌደራል የጸጥታ ኃይል አጋዥ ኃይል እስኪደርሳቸው ድረስ የተጠባበቁ ናቸውም ብሏል። መንገድ አሁን ያው የካማሮ ዲላ መንገድ ተቋርጧል። የትራንስፖርት የጭነት አገልግሎት የሚሰጡ መኪናዎች እንደ ጫኑ ቶሬና ጨለለቱ ላይ እንደ ቆሙ ነው ያሉት። ዛሬ ሶስተኛ ቀናቸው ነው። ትራንስፖርት አገልግሎትም ሌላ ያው በዚህ በኩል በአርባ ምንጭ እንዲ በዚህ በኩል እያገኘን አይደለም። የጭነት መኪናዎችም እንዳሉ ጨለለቱና ቶሬ ጋላና ወረዳ ቆሞ አካባቢ ላይ ነው ያሉት። የፌደራል ፖሊስና የመከላከያ አካላት አካባቢ ላይ ይንቀሳቀሳሉ አሉ። በአሁኑ ሰዓት በተወሰኑ ወደ ኤጀርሳ አካባቢ ላይ መከላከያ ሰራዊት አለ፣ ቶሬ አካባቢ ላይ አለ። ለጊዜው አሁን መጥተው ያልገቡበት ሁኔታ አለ። ያው ይገባሉ ብለን እየጠበቅን ነው ያለ ነው። የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ታጣቂ ቡድን አለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያም የሚኖሩት ኦዳ ተርቢ ቡድናቸው ለተከሰሰበት ጉዳይ ምላሽ እንዲሰጡ ያደረግነው ሙከራ አልተሳካም። የኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳና የደቡብ ኢትዮጵያ ክልል ኮሬ ዞን አካባቢዎች ተመሳሳይ የጸጥታ ውከቶች ተከስቶባቸውም በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የቀድሞ ፕሬዚዳንት ዶናልድ ትራምፕ ትላንት ማክሰኞ በበርካታ ግዛቶች በተካሄዱት እና ሱፐር ቲውስዴይ ተብለው በሚጠሩት ቅድመ ምርጫዎች ወሳኝ ድሎች አግኝተው በመጭው ህዳር ለሁለተኛ ጊዜ ለመፎካከር እየተቃረቡ ነው። የመጨረሻዋ የዶናልድ ትራምፕ ተቀናቃኝ ኒኪ ሄሊም ዛሬ ጠዋት የምረጡኝ ዘመቻቸውን አቋርጠው ከውድድሩ ወጥተዋል። በትራምፕ አስተዳደር ዘመን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የነበሩት የ52 ዓመቷ ኒኪ ሄሊ የ77 ዓመቱ ትራምፕ የሚሆኑ የ81 ዓመቱ ባይደን በቀጣዮቹ አራት ዓመታት አሜሪካን ለመምራት ብቁ አይደሉም፣ መሪዎቻችሁን በአዲሱ ትውልድ መምረጥ አለባችሁ በማለት መራጮችን ሲያሳስቡ ቆይተዋል። ይሁን እንጂ በርካታ ክሶች ያሉባቸው ዶናልድ ትራምፕ ከፍተኛ የሪፐብሊካኖች ድጋፍ እንደያዙ ሲሆኑ ኒኪ ሄልን ትላንት ቅድመ ምርጫ ካካሄዱት አስራ አምስት ክፍለ ግዛቶች በ በአስራ አራቱ አሸንፈዋቸዋል። የአሜሪካ ድምጿ የዋሽንግተን ዘጋቢ ካሮላይን ፕሬሲቲ የትላንቱን የቅድመ ምርጫ ወይም ሱፐር ቲውስዴይ ና ቀጣይ ሂደቶችን በተመለከተ ያጠናቀረችውን ዘገባ ቆንጂት ታዬ ተቀርበዋለች። በፕሬዚደንታዊ ምርጫ ዘመቻ ከሁሉም ትልቅ ቀን በሆነው ሱፐር ቲውስዴይ ተብሎ በሚጠራው የቅድመ ምርጫ ሂደት ከሪፐብሊካን ፓርቲው በኩል የቀድሞው ፕሬዚደንት ዶናልድ ትራምፕ አሸንፈዋል። አሜሪካን እንደገና ታላቅ እናደርጋታለን፣ ከመቼም ይበልጥ ታላቅ እናደርጋታለን። አመሰግናችኋለሁ። ግሩም ምሽት ነበር። የቀድሞ ፕሬዚደንት ከአንዲት ክፍለ ግዛት በስተቀር ትናንት ቅድመ ምርጫዎቻቸውን ባካሄዱት ግዛቶች በሙሉ ያሸነፉ ሲሆን ተፎካካሪያቸውን ኒክ ሄሊን በብዙ መቶ የፓርቲ ተወካዮች ድምፅ በልጠዋቸዋል። በተባበሩት መንግሥታት የቀድሞ የዩናይትድ ስቴትስ አምባሳደር የነበሩት ኒክ ሄሊ ቀደም ብለው ዋሽንግተን ዲሲን፣ ትናንትና ደግሞ ቨርሞንት ክፍለ ግዛትን አሸንፈዋል። ይህንን የማደርገው ለእናንተም ልጆች፣ ለራሴም ልጆች ብዬ ነው፣ ለልጅ ልጆቻችሁም እንዲሁ። በዲሞክራቲክ ፓርቲው በኩል ደግሞ ፕሬዚደንት ባይደን ከአሜሪካን ሳማዋ በስተቀር በሁሉም አሸንፈዋል። ፕሬዚደንቱ ባወጡት መግለጫቸው ወደፊት መራመዳችንን እንቀጥላለን ወይስ ዶናልድ ትራምፕ የኋሊት እንዲመልሱን እንፈቅድላቸዋለን ሲሉ የአሜሪካን ሕዝብ ጠይቀዋል። ኒኪ ሄሊ በርከት ያለ ድምፅ እንደሚያገኙ ነበረ ተስፋ ያደረጉት። ዲሞክራቶች ሳይቀሩ ትራምፕን ለመቀናቀን ድምፅ ይሰጡኛል የሚል ተስፋ ነበራቸው። ነገር ግን ያን ስልት ማሳካት ቀላል አልሆነም። የቨርጂኒያው መራጭ ሻይ ሲጋልም ይህንኑ ለማድረግ አስበው እንደነበር ነገር ግን ድምፃቸውን ለፕሬዚደንት ባይደን እንደሰጡ ገልጸዋል። My primary concern this election is the preservation of America as I know it, um, which means leadership that is not Donald Trump. ይህን ምርጫ አስመልክቶ ያደረብኝ ዋና ስጋት አሜሪካን እንዳለች እንደምናውቃት ጠብቀን ልናቆያት የመቻል ያለመቻላችን ጉዳይ ነው። ማለትም ያው የታወቀ ነው፣ ዶናልድ ትራምፕ ሊመሩ አይገባም ማለት ነው። ስለዚህ ፕሬዚዳንት ባይደንንም ይሁን ከሪፐብሊካን ፓርቲው ጽንፍ ያልያዘ እጩ ከመረጥን ነው እሱን ማድረግ የምንችለው። ዶናልድ ትራምፕን የመረጡት ሬግ ሚችል ግን በዚህ አይስማሙም። ከቻልን ለዶናልድ ትራምፕ ተጨማሪ አራት ዓመታት እንስጣቸው። በእኔ አመለካከት በመጀመሪያው አራት ዓመት በደንብ ሰርተዋል። ዶናልድ ትራምፕም ጆ ባይደንም እድሜያቸው የገፋ መሆናቸው ወጣት መራጮችን ሁለቱንም እንዳይፈልጉ እያደረገ ነው። በምርጫ ስትሳተፍ የመጀመሪያ ጊዜዋ የሆነው ዳና ሜንዴስ ዲሞክራቷን ሜሪያን ዊሊያምሰንን መምረጧን ተናግራለች። እንደ እኔ ባይደን ሀገሪቱን ለተጨማሪ አራት አመት ለማስተዳደር በጣም እያረጁ ነው ደግሞም ለየት ያለ ሰው ቢመራንም ጥሩ ነው። በተለይም የመጀመሪያ ሴት ፕሬዝዳንት ብናገኝ ደስ ይላል። ካለ ምክንያት ሱፐር ቱስዴይ አላሉትም። በእርግጥም ታላቅ ቀን ነበር ሲሉ የሚሰሙት ዶናልድ ትራምፕ በትናንቱ ቅድመ ምርጫ ብዙ ድምፅ አሰባስበዋል። በመጪው ሳምንት ማክሰኞ ደግሞ አራት ክፍለ ግዛቶች ቅድመ ምርጫዎቻቸውን ያካሂዳሉ። ለሪፐብሊካን ፓርቲው እጩነት የሚበቃቸውን ድምፅ ሊያገኙ ይችላሉ። ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ እናልፋለን። በቀይ ባህር ኤደን ባህረ ሰላጤ ከትላንት በስቲያ ሰኞ ከሁቲ አማጽያን በተተኮሰ ሚሳይል የተመታ አንድ ሌላ መርከብ ጉዳት ደርሶበታል። በኢራን የሚደገፉት የየመን የሁቲ ታጣቂዎች በኤደን ባህረ ሰላጤ እና በቀይ ባህር በሚገኙ ዓለም አቀፍ የመርከብ መስመሮች ላይ ጥቃት መሰንዘራቸውን በቀጠሉበት በአሁኑ ወቅት ዩናይትድ ስቴትስና እንግሊዝን ጨምሮ ወደ ሀያ የሚጠጉ ሀገራት ጥምረት የውሃውን ደህንነት ለመጠበቅ ጥረት ሲያደርጉ ቆይተዋል። በአውሮፓና እስያ መካከል አርባ ከመቶ የሚሆነው የንግድ ልውውጥ በአካባቢው የሚያልፍ ቢሆንም ቻይና ጥምረት ውስጥ የሌለችበት መሆኑ ታውቋል። ቻይና የቀይ ባህር መርከቦችን በመጠበቅ ለምን አትሳተፍም የሚለውን ጥያቄ ያነሳችው የአሜሪካ ድምጽ አዘጋቢ ካርላ ባብ ከፔንታገን ተጨማሪ ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል። ባለፈው ወር ይህቺ ሩቢማር የተባለች መርከብ ወደ ቀይ ባህር ግርጌ በመጓዝ ላይ ያለች በሁቴዎቹ አማጽያን ሚሳኤል ከተመታች በኋላ ቀስ በቀስ እየሰጠመች ስትሄድ ትታያለች። ሩቢማር ሁቴዎች ጥቃት ካደረሱባቸው መርከቦች መካከል እየሰጠመች የመጀመሪያዋ መርከብ ነች። ይሁን እንጂ ሁቴዎች ከአስር በላይ የሆኑ በርካታ መርከቦችን ሲያጠቁ ካለፈው ህዳር አጋማሽ ጀምሮ ቢያንስ አንድ መርከብ ከአገልግሎት ውጭ አድርገዋል። የኢንዲያና ክፍለ ግዛት ሪፐብሊካኑ ሴኔተር ቶድ ያንግ አሁን እኛ በእውነተኛ የጸጥታ ቀውስ ውስጥ ነን፣ ይህም ለአካባቢው ብዙ ኢኮኖሚያዊና ዲፕሎማሲያዊ ቀውስ የሚያስከትል ነው። ቻይና ግን እዚህ ውስጥ የትን ቦታ የለችም። የዩናይትድ ስቴትስ እና የእንግሊዝ ጦር ኃይሎች የመን ውስጥ ባሉ ሁቲዎች ላይ በማነጣጠር የንግድ መርከቦችን ለመምታት የሚጠቀሙባቸውን መሳሪያዎችና ራዳሮችን ለማጥፋት ተደጋጋሚ ጥቃቶችን ከፍተዋል። ይህ ችግር ባለፈው ሳምንት በሕግ መወሰኛው መድረክ ፊት ቀርቦ ተሰምቷል። ሪፐብሊካኑ የዩታው ሴኔተር ሚት ራምኒ ወር አውት ዜር ዊዝ አወር ፍላግ ፍላይንግ ኤንድ አወር መን ኤንድ ወመን ኢን ሃርምስ ወይ እዚያ የምንገኘው ባንዲራችን እያወለበለብንና ወንድና ሴት ወንድሞቻችንን ለጉዳት በተዳረጉበት ሁኔታ ውስጥ ነው። ወደ ቀይ ባህር የሚደረገው ንግድ በመዘጋቱ ትልቋ ተጎጂ እንደምገምተው ቻይና ሆና ሳለ እነሱ ግን የሁሉም ወዳጅ መሆናቸውን ለማስመሰል ከዳር ተቀምጠዋል። የህግ መወሰኛው ምክር ቤት አባላት በየመን የዩናይትድ ስቴትስ ልዩ መልእክተኛ የሆኑትን ቲም ላንደርኪንም አስተያየት አድምጠዋል። We do see a certain degree of freeloading that is absolutely unacceptable when we talk about በተወሰነ ደረጃ በነጻ ተጠቃሚ የመሆን ነገር እያየን ነው። ያ በፍጹም ተቀባይነት የለውም። ዓለም አቀፋዊ መፍትሄ ስለሚያስፈልገው ዓለም አቀፍ ችግር ስንነጋገር ቻይናውያን በከፍተኛ ደረጃ ተሳታፊ እንዲሆኑ እንፈልጋለን። በዋሽንግተን የቻይና ኤምበሲ ቃል አቀባይ በቅርቡ ለቪኦኤ እንደተናገሩት በአጠቃላይ ቻይና የዓለም አቀፍ የመርከብ መተላለፊያ መስመሮችን ደህንነት ለመጠበቅ ከሁሉም አካላት ጋር ለመስራት ዝግጁ ነች ብለዋል። ቻይና በየካቲት ወር የባህር ኃይል መርከቦቿን ወደ ባህረ ሰላጤው ማሰማራቷ ተዘግቧል። ቪኦኤ እና ሌሎች ግን መርከቦቹ ወደ ቀይ ባህር ክልል መድረሳቸውን ማረጋገጥ አልቻሉም። የፔንታገን ቃል አቀባይ ሜጀር ጄኔራል ፓት ራይደር We would welcome a productive uh, role for China to play, but to my knowledge, at this stage, they have not offered. There's also the plausible explanation they could be sending ships just to gather intelligence on the performance of our missile and drone intercept technology. ስለ ሚሳይሎቻችንና ሰው አልባ አውሮፕላኖቻችን የጥለፋ ቴክኖሎጂ አሰራር መረጃ ለመሰብሰብ መርከቦችን እንደሚልኩም አሳማኝ ማብራሪያም አለም። ተንታኞች እንዳስጠነቀቁት ቻይናውያን ባለፉት አስርተ ዓመታት ውስጥ ጥቂት ዓለም አቀፍ ችግሮችን ለመርዳት በተለያዩ አጋጣሚዎች ቢሞክሩም ተሳትፏቸው ግን ሁልጊዜም በምክንያታዊነት ብቻ እንዳልሆነ ያስጠነቅቃሉ። በብሩኪንግ ተቋም ከፍተኛ የውጭ ፖሊሲ ባልደረባ ማይክ ኦሃን ሎን ና ስ ስ ስ ስ ስ እኔ የምገምተው ቻይና ከጠቅላላው ሁኔታ አንጻር በጥቂቱ ድጋፏን ለመስጠት በእርግጥ ትሞክራለች፣ ግን ደግሞ አዎ መርከቦቿ የበለጠ ትኩረት የሚያደርጉት የዩናይትድ ስቴትስን በመሰለል ላይ ነው። ቤጂንግ የኢራን ድፍድፍ ዘይት ትልቋ ገዥ በመሆኗ በአካባቢው የተወሰነ ተሰሚነት አላት። ነገር ግን እስከዛሬ በኢራን ከሚደግፉ ሁቴዎች የሚደርሱ የሚሳይል ጥቃቶችን ለማስቆም በኢራን ላይ በቂ ጥረት ማድረጓን አላሳየችም። ታጣቂዎቹ የሁቴ አማጽያን ከቻይናና ሩሲያ የሚመጡ መርከቦች በቀይ ባህር በኩል በሰላም ማለፍ እንደሚችሉ ቢናገሩም የሩሲያን ዘይት ጭና የነበረች አንድ የነዳጅ መርከብ በዚህ ዓመት መጀመሪያ ላይ በሁቴዎቹ ሚሳይል ተመታለች። እያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ ዘገባዎች አጠናቀን ወደ ሁለተኛው የምሽቱ ዝግጅቶቻችን የምንተላለፍበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሴቶችና ቤተሰብ ነው። ዳላስ ከተማ የተወለደችውና ከአራት ዓመታት በፊት በ15 ዓመቷ በካንሰር ህይወቷ ያለፈው ገሊላ መኮንን በህይወት እያለች የአስር ዓመት ልጆችን መርዳት ይችላሉ በሚል ርዕይ ከሁለት ጓደኞቿ ጋር ሆና ኢትዮጵያ ላሉ ልጆች እርዳታን ትልክ ነበር። ይህን የምታደርገውም ራሷና ጓደኞቿ ለልደቶቻቸውና ለገና በዓል ከቤተሰቦቻቸው የሚያገኙትን ስጦታ በማጠራቀም ነበር። ገሊላ ሕይወቷ ካለፈ በኋላ ቤተሰቦቿ የበጎ አድራጎት ድርጅት አቋቁመው ከአካባቢው ማህበረሰብ ጋር በመሰባሰብ አሁን መቶ ሀያ ቤተሰቦች ኢትዮጵያ ከሚገኙ 120 ቤተሰቦችን በመርዳት ላይ ይገኛሉ። ባልደረባችን በፍቃዱ መረዳ መስራቾቹንና ተጠቃሚዎቹን አነጋግሮ ለዛሬ ሴቶችና ቤተሰብ መሰናዶ ተከታዩን አዘጋጅቷል። በዩናይትድ ስቴትስ ግዛት በዳላስ ከተማ ተወልዳ ያደገችው ገሊላ መኮንን ከቤተሰቦቿ ጋር ወደ ወላጆቿ ሀገር ኢትዮጵያ የሄደችው የአስር ዓመት ጉብል ሳለች ነበረ። ኢትዮጵያ በነበረችበት ወቅት አንድ በሕይወቷ ውስጥ ትልቅ ጥያቄ ያኖረ ነገር ተመለከተች። አባቷ አቶ መኮንን ኃይለ መስቀል ገሊላ በኢትዮጵያ ጉዞዋ ስለገጠማት ነገር እንዲህ ይላሉ። ከእናቷ ጋርና ከቤተሰብ ጋር ወደ ጻድቃኔ ማርያምና አርሴማ የሚባሉ ቤተ ክርስቲያኖች ለጸበል ሄዱ። ከመንገድ ከእንትን ወርዶ በእግር የሚካሄድበት መንገድ አለ። ያንን ሲሄዱ ነው ገሊላ ትምህርት ቤት ልጆች ወደ ትምህርት ቤት በባዶ እግራቸው የተቀዳደደ ጫማ ልብስ ለብሰው የደብተር መያዣ ወይም ደግሞ ቦርሳ የሌላቸው እና መሆኑን ያየችው በዛ እግረ መንገዷን አንስቴር ትምህርት ቤት የተባለውንም ትምህርት ቤት አይታ እና ያንን ካየች በኋላ ልትቀበል አልቻለች። ከዛ ከተመለሰች በኋላ ብዙ ጊዜ ስለ እነሱ ነው የምታወራው። እነሱን ለመርዳት ነበር ሀሳቧ። ሁልጊዜ ስትናገር የነበረው አድጌ ኮሌጅ ከጨረስኩ በኋላ የመጀመሪያ ስራ የሚሆነው ይህንን ነው የማደርገው ትል ነበር። ጋሊላ ሁኔታውን ከተመለከተች በኋላ ጥያቄና ህልሟን ይዛ ወደ አሜሪካ ተመለሰች። ራሷን የጠየቀችው ልጆች ልጆችን መርዳት ይችላሉ ብላ ነበረ። ያገኘችው ምላሽ አዎ ይችላሉ የሚል ነው። ከዚያም ልጆችን መርዳት ይችላሉ ወይም ኪድስ ካን ሄልፕ ቱ የሚል ራዕይ ይዛ እህቷንና ሁለት ጓደኞቿን አሳመነች። ለልደታቸውና ለገና በዓል የሚሰጣቸውን ስጦታ ለዚሁ በጎ ተግባር ለማዋል ተስማምተው በ2018 የገና በዓል ባገኙት የ300 ዶላር ስጦታ መነሻነት የገሊላ ህልም እውን ሊሆን ጀመረ። ገሊላ በእህቷና በሁለት ጓደኞቿ ብቻ ሳትወሰን ህልሟን ወደ ትምህርት ቤት ጓደኞቿም አደረሰች። በምናቧ የመሰረተችውን ድርጅት ኪድስካን ሄልፕቱ ለማስተዋወቅና በእግሩ ለማቆም እየተጋጅ ሳለ ያልተጠበቀ ነገር ተፈጠረ። ገሊላ ድንገት ታመመች። ካንሰር መሆኑ ታወቀ። ከዛ በኋላ ሆስፒታል እያለች በአጋጣሚ የሜከዊሽ የሚባል ኦርጋናይዜሽን መተው ግን መተው አሸንፈሻል የደረ ዊን አድርገሻልና የምትፈልጊው ቦታ መሄድ ትችላለሽ። አለምን የትኛውም ቦታ ሄደሽ መጎብኘት ከነ ቤተሰቦችሽ ትችላለሽ። እዚህም ታዋቂውን ፕሬዚዳንቱንም ጭምር ታዋቂ ሰዎችን ማግኘት ብትፈልጊ፣ ማንኛውንም ነገር ውሽሽን ማድረግ ትችላለሽ እና ንገሪን ብለዋት ጠየቋት። ሜክ ዊሽ ወይም ቸርተመኝ የተሰኘው በጎ አድራጌ ድርጅት ልክ እንደ ገለይላ በጠና ታመው የመዳን ተስፋ የሌላቸውን ልጆች ሕይወታቸው ከማለፉ በፊት ወደፈለጉበት ቦታ ሄደው እንዲደሰቱ የገንዘብ ሽልማት ይሰጣቸዋል። ገሊላም ከእነዚህ ልጆች አንዷ ሆና ተመረጠች። ገንዘቡን ግን ልትዝናናበት አልፈለገችም። እኔ አሁን አንደኛ ታምም ያለው አልጋ ላይ ነው ያለሁት። ብሄድም ብዙ ማስቸገር ነው የሚሆነው። ነገር ግን እኔ በአእምሮ ያሉ ልጆች አሉ ከጓደኞች ጋር የጀመርኩት ኦርጋናይዜሽን አለ። ገና ሕጋዊ አላደረግ ነው ገና እንደጀመር ነው ነው ያለው ነው እና እሱን ሕጋዊ አድርጎልኝ ይሄንን ፈንድ ወደዛ አዙሩልኝ የሚል ጥያቄ ጠየቀቻቸው። ገሊላ የታመመችው በጥቂት ሰዎች ላይ ብቻ የሚከሰትና ክሊር ሴል ሳርኮማ በመባል የሚታወቅ በእጅና በእግር አልፎ አልፎም በሆድና በጭንቅላት ውስጥ ያሉ ለስላሳ የሰውነት ክፍሎችን የሚያጠቃ ለመርዛማ ኬሚካሎች ከመጋለጥ የሚመጣ የካንሰር አይነት ነበረ። ለወራት በሕክምና ስትታገዝ የቆየችው ገሊላ እንደ አውሮፓ አቆጣጠር ልክ በዛሬው ቀን ማርች ወይም መጋቢት ስድስት 2020 የህልሟን እውንነት አደራ ሰጥታ በተወለደች በ15 ዓመቷ አረፈች። ከልፈቷ በኋላ አደራዋን እውን ለማድረግ ወላጆቿና ወዳጅ ዘመዶቿ ገሊላ በፈጠረችው ኪድስ ካን ሄልፕ ቱ ልጆችም መርዳት ይችላሉ በሚለው ሀሳብ ስር ተሰባስበው ቦርድ መስርተው እርዳታ ማሰባሰብ እና ስልት መንደፍ ጀመሩ። ለመጀመሪያ ጊዜም ለሀያ ልጆች የሚዳረስ ድጋፍ ወደ ኢትዮጵያ፣ ገሊላ በቁጭት በተነሳችበት ቦታ ለሚገኙት ልጆች ተወሰደ። እንግዲህ ስሜ መቤት ጌታቸው እባላለሁ። በዋይሊ ሲቲ በምትባል ከተማ ውስጥ ነው የምኖረው እና በገዲላ ኪድስ ክን ሄልፕቱ ቦርድ ሜምበር ነኝ። ያው እንግዲህ ቀድሞ አቶ መኮንን እንደገለጹት የምናደርገው ልጅ ኪድስ ክን ሄልፕቱ ያው ልጅ ልጅን እንዲረዳ ነው እና እዚህ አሁን እኛ እየሰራን ያለ ነው፣ ልጆቹን ኮንቪንስ በማድረግ እንዴት አድርገው ልጆቹን እንደሚረዱ የልጆቹን ሁኔታ በማስረዳት ፎቶዎች ምናምኖች ይዘን መተናል። እሱን እያሳየ ናቸው ልጆቹ ቤታቸው ያጠራቀሙትን ብር እንግዲህ እስካሁን አንድ ልጅ ስፖንሰር ለማድረግ አንድ መቶ ሀያ ብር ዶላር ነው የሚፈለገው እና እነሱ አመቱ ሙሉ ትንሽ ትንሽ ባንክ ሰጥተናቸዋል ለልጆቹ ሳንቲም የሚሆን ያገኙትን እየከተቱ አሁን ባለፈው መቶ ሀያ ብር ይዘው መጡ ከዛች ባንክ ውስጥ በግላቸው እና ልጆቹ እንትኑ ልባቸው ገብተዋል በቃ ሊረዱ ፈልገዋል ነኝል የነገር ናቸው ልጆች ስለ ልጆቹ ያለውን ሁኔታ ሲያዩ እሱን ለማድረግ በቃ ተነሳስተዋል ማለት ነው አንድ የምናሰባስብበት ዘዴ እሱ ሲሆን ያው እንዳለው እሱ መጀመሪያ እሷ ካገኘችውም ገንዘብ ከኛም ከኛም ሆኖ ሀያ ልጅ ይዘን ለሀያ ልጅ ይዘን ተነስተን የመጀመሪያውን ስጦታ ልሰጥ የሄድኩት እኔ ነበርኩት። ልጆቹንም ልተዋወቅ እና ስጦታም ልሰጥ ሲሄድ አሁን እሱ እንዳለው ማሪናታ የሚባለው ካምፓኒ ሴትዮዋ በጎ ወዳጃችንና ጥሩ ሰው ናት። ና በቀልድ ቴጂ ነው ብላ አብሬሽን ሄዳለች። አቹ ነው ስሟ። እና ሚሄድ አለችኝ የዛን ጊዜ ማለት ነው። ወደ ደብረ ብርሃን መጣች ከእኔ ጋር እና በቃ ከሄድኩ አይቀር ለመቶ ልጅ ለአንድ ጊዜ ብቻ ነው እኔ የምሰጠው፣ ግን መቶ ልጅ አዘጋጁልኝ እናንተ የምሰጡትን ነገር ለመቶ ልጅ እኔ ደግሞ እሰጣለሁ ዋን ታይም አለች። እና እሷ ለመቶ ልጅ ይዛ ስትሄድ እኔ ለሀያ ልጅ ይዤ የዛን ዕለት ለመቶ ሀያ ልጅ ሰጠን ማለት ነው። እና በቃ በጣም ነው። እሷ ስሰጣቸው ወይም ስንሰጣቸው እኔ ውስጥ የነበረው እንዴት ነው የሚቀጥለው አመት እነኚህ ልጆች እንግዲህ እስካሁን አቅማችን ሀያ ነው። ሌላ መቶ መጨመር ባንዴ ከባድ አይደል? ከዛ በቃ እንዴት ነው እያልኩ የማስበው እንዴት እንደምናደርግ ነበር እና በቃ ስመጣ ያው ቦርድ ሜምበሮቹንም ስብሰባ አድርገን በቃ እነኚህ ልጆችማ በዚህ አመት ማግኘት አለባቸው ብለን በጣም ከአንዴም ሁለቴም አደረግን የዛ አመትና፣ እግዚአብሔር ይመስገን ተሳክቶልን። ያው አሁን በአንዴ መቶ ሀያ ልጆች አሉ። ለሀያዎቹ ልጆች እርዳታው እንዲያደርሱ የተላኩት ወይዘሮ መቤት ጌታቸው ወደ ኢትዮጵያ በሄዱበት ወቅት በአገር ውስጥ ከሚንቀሳቀሰው ማራናታ የተሰኘ በጎ አድራጎት ድርጅት ኃላፊ ጋር ተገናኙ። ስለ ገሊላ ህልም አስረዷቸው። የድርጅቱ ኃላፊም በሐሳቡ ተደስተው ለአንድ ጊዜ ብቻ የሚሆን እርዳታ ለመቶ ልጆች ለማበርከት ቃል ገብተው ከወይዘሮ መቤት ጋር ወደ ተረጂዎቹ ሄደው ከአሜሪካ የመጣውን ድጋፍ ጨምሮ ለአንድ መቶ ሀያ ልጆች የሚበቃ እርዳታ ተሰጠ። ከዚህ በኋላም የእርዳታው ትኩረት በአንድ መቶ ሀያ ልጆች ላይ ሆነ። አንድ መቶ ሀያ ልጆችን በቋሚን ለለመርዳት የሚቻልበት ስልትም ተነደፈ። በዚህም መሰረት አሜሪካ ውስጥ ፈቃደኛ የሆኑ ልጆችን የማሳመን ስራ ተጀምሮ ጥረቱ ስኬታማ ሆነ። እናም ዛሬ በአሜሪካ ነዋሪ የሆኑ ልጆች በኢትዮጵያ ለሚገኙ አንድ መቶ ሀያ ልጆች በየአመቱ የትምህርትና የቁሳቁስ ድጋፍ ያደርጋሉ። የዚህ እርዳታ ተጠቃሚ የሆኑ ልጆችን ወላጆችም አነጋግረናል ስ ልጆቻችንን በአግባቡ እያስተማሩልን ነው። በአግባቡ የሚገባቸውን ድጋፍ እያደረጉልን ነው። በትምህርት ቤትም ጥሩ ደረጃ ያላቸውን ተማሪዎች ማበረታቻ ድጋፍ በጣም እያደረጉልን ነው። እኔ ሚ መንግስቱ ባለሆኔ በምግብ ድጋፍ ተደርሰናል። ሲቀጥልም በየአመቱ ደጋር የሚትዞም ኢንፎርምም ሁሉም ነገር አለ እዚ የተንሰገነ ይሁን እስካሁን ድረስ እኔ በልጆቼ በኩል ሁሉንም ነገር ደስተኛ ስለሆኑ እኔ በእኔ በኩል ችግር የለም። ልጆቼ ስለ ተጠቀሙብኝ ልጆቼ ደህና ደረጃ ስለደረሱብኝ እኔ በጣም በእነሱ ደስተኛ ነኝ። በሆኑ አቶ ዘሩ ባቤል መኑ የገሊላ ድርጅት የኪድስ ካን ሄልፕቱ የሀገር ውስጥ በጎ ፈቃደኛ አስተባባሪ ናቸው። ድርጅቱ ለወደፊት በተጨማሪ ቢያተኩርበት ጥሩ ይሆናል የሚሉትንም ሀሳብ አካፍለውናል። የሚረዱት ተማሪዎች ለአሁኑ መቶ ሀያ ተማሪ እየረዳን ነው። በአመት እያገዝን ያለነው አሁን የሚያስፈልጋቸው ደብተር፣ የሚያስፈልጋቸው እስክሪብቶ፣ የሚያስፈልጋቸው ጫማም ኢቭን ጫማም አብረን ነው የምናግዛቸው። አሁን ባለው ሁኔታ የትምህርት ቁሳቁስን ምንም ችግር የለም እና ወደፊት ደግሞ አቅም ፈጠር አቅም ልጆቹን በምግብ ደግሞ አብሮ ማገዝ አንዳንድ ተማሪዎች ሳይበሉ የሚማሩ ተማሪዎች አሉና ደግሞ ምግብን በማገዝ በኩል ቢደረግ ከተፈቀደ እሱ መልካም ይመስለኛል። ከመቃብር በላይና ከሞት ባሻገር የሆነው የገሊላ የሰብአዊነትን በተረጂዎች ቁጥርም ሆነ በአካባቢ ሽፋንም እንደሚሰፋ ወይዘሮ መቤት ተስፋላቸው። እግዚአብሔር ከረዳን ሁለት መቶ ወይም ሁለት መቶ ሀምሳ ልጆች አድርገን ለመርዳት ነው ብዙ ልጆች ደግሞ አሁን እንግዲህ እንደምታየው ካገኘ በተለያየ ቦታ ላይ እዛ ደብረ ብርሃን ብቻ መሆን የለበትም። እንግዲህ ዓላማችን ትልቅ ነው። ይህ ድርጅት በኢትዮጵያ ውስጥ ብቻ ሳይሆን ዩናይትድ ስቴትስ ውስጥ የሚገኙ ችግረኛ ልጆችን ለመርዳት ገሊላ የነበራትን ሕልምም ተግባራዊ እያደረገ መሆኑን ለማወቅ ተችሏል። ለአሜሪካ ድምጽ ራዲዮ በፍቃዱ ሞረዳ ነኝ ከዋሽንግተን ዲሲ። ዝግጅታችን እንደ ቀጠለ ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ሩሲያ በዩክሬን ላይ ወረራ መፈጸሟ በሀገሪቱ የሚገኙ ጽኑ ታማሚዎችን በተለይም ታዳጊ የካንሰር ታማሚዎችን አደጋ ላይ ጥሏል። በዩክሬን የሚገኝ አንድ በጎ አድራጊ ድርጅት በአሜሪካ ከሚገኘው ሴንት ጁድ የምርምር ሆስፒታል ጋር በመተባበር ዩክሬናውያኑ ሕጻናት በመላው ዓለም ሕክምና እንዲያገኙ በማድረግ ላይ ናቸው። ኢሪና ሼንካሬንኮ ያጠናቀረችውን ዘገባ እንግዱ ወልዴ ያቀርበዋል። የ13 ዓመቱ አሌክዛንደር ባታኖቭ የደም ካንሰር አለበት። ባለፈው ዓመት ጥር ወር ላይ ከካርኪቭ ወደ መዲናዋ ኪቭ ተወስዷል። የሰባት ዓመቷ ክሪስቲና ፑዤክ ከአሜሪካ ወደሚገኘው ሴንት ጁድ የምርምር ሆስፒታል የተወሰደችው በመጋቢት 2014 ነበር። ሁለቱንም ልጆች ሕክምና ወደሚያገኙበት ለመላክ የተቻለው በሆስፒታሉና ተበለችኪ በተሰኘ የበጎ አድራጎት ድርጅት አማካይነት ነው። ለትርፍ የማይሠራው ድርጅቱ በኪቭ መሠረቱን ያደረገ ሲሆን በዩክሬን በካንሰር የተያዙ ሕጻናትን ይረዳል። ሩሲያ ዩክሬንን በወረረችበት ወቅት አሌክዛንደር ወይም ባጭሩ ሲጠሩት ሳሻ በካርኪቭ ክልል በሚገኘው መኖሪያ ቤታቸው ተኝቶ በመሰቃየት ላይ ነበር። እናቱ ናታሊያ ባታኖቫ እንደምትለው ሐኪሞች መጀመሪያ ላይ የጀርባ አጥንት ስብራት የገጠመው መስሏቸው ነበር። መስኮቶቹን ሁሉ ዘጋን። ልጃችን ወለሉ ላይ ካለው ፍራሽ ላይ ተኝቶ ነበር። ከነ ልብሳችን ነበር የተኛ ነው። ከዛም መስኮቱ ተሰባበረ በፍንዳታው ኃይልም በሩ ተከፈተ፣ ጣራው ተወዛወዘ። ልጃችንን ሳሻን ወደ ምድር ቤት መውሰድ አልቻልም። መንቀሳቀስ አይቻልም ነበር። በስተኋላ ሆስፒታል መሄድ በቻሉና ሐኪሞችን ባገኙ ጊዜ ግን ልጁ የደም ካንሰር እንዳለበት ሐኪሞች አወቁ። መንቀሳቀስ አይቻልም ነበር። በስተኋላ ሆስፒታል መሄድ በቻሉና ሐኪሞችን ባገኙ ጊዜ ግን ልጁ የደም ካንሰር እንዳለበት ሐኪሞች አወቁ። እናም በጦርነቱ መሃል ሳሻ የራሱን ፍልሚያ ጀመረ። መጀመሪያ በዚያው በካርኪቭ ክልል ባለ ሆስፒታል በኋላም ኪቭ በሚገኘው በኦክማዴት የሕፃናት ሆስፒታል ሕክምናውንና ወደ ኪቭ ያደረገውን ጉዞ የሸፈነው ተብለትሽኪ የበጎ አድራጎት ድርጅት ነው። የደም ካንሰር መምተኛው አሌክዛንደር ባታኖቭ ወይም ቤተሰቡን እንደሚጠራው ሳሻ። አስራ ስድስት ቁጥር ሆስፒታል ትላልቅ ጄኔሬተሮች ነበሩት። እናም ብዙ ችግር አልገጠመንም። ዛሬ ሳሻ ስለ ችግር ማውረት አይፈልግም። እንደውም ስለ እርሱ የምትጨነቀው እናቱን ይረዳል። ከወረራው የመጀመሪያ ቀን ጀምሮ በጦር ግንባር የሚገኘውን አባቱንም ይደግፋል። የሳሻ እናት ናታሊያ ባታኖቫ፣ በብዙ ነገር ውስጥ አልፈናል፣ በተስፋ መቁረጥም በሁሉም ነገር ውስጥ አልፈናል። አንዳንዴ ልጄ ሳሻ ይረዳኛል፣ አንዳንዴ እኔ እረዳዋለሁ። በተራ እንረዳዳለን። አንዳንዴም እንጣላለን፣ መልሰን ሰላም እንፈጥራለን። ይህ ደግሞ ፍቅር ነው። አሸናፊውም እርሱ ነው። ባለፈው ጸደይ ሳሻ የደም ሴሎችን የሚፈጥረውና በአጥንት ውስጥ የሚገኘው መቅኔ ተቀየረለት። ጨርሶ እንዲያገግምና አባቱም ከጦር ግንባር እንዲመለስ ተስፋ ያደርጋል። አሜሪካንን እንዴት አገኘሻት? ሴንት ጁድ ሆስፒታልንስ? ወደሸዋል እንግሊዘኛ ቋንቋ በጥቂት ተምሬ ያለው የሰባት ዓመቷ ክርስቲና ፑሼክ ሩሲያ ወረራ ከመፈጸሟ በፊት በለቪቭ የኪሞተራፒ ሕክምና በማግኘት ላይ ነበረች። በሁለት ዓመቷ የዐይኗ ነርቭ ላይ እባጭ ተገኘ። ከወረራው በኋላ በዩክሬን ሕክምና ማግኘት አልቻለችም። ማርያ ፑሼክ የክርስቲና እናት ናት። መጀመሪያ ላይ ከባድ ነበር። በጦርነቱ ምክንያት መድኃኒት ማግኘት አስቸጋሪ ነበር። እናም ዩክሬንን ለቀን ወጣን። ነገር ግን ወዴት መሄድ እንዳለብን አናውቅም ነበር። ምን ማድረግ እንዳለብን አናውቅም ነበር። በጣም ከባድ ጊዜ ነበር። ከወረራው በፊት ለበጎ አድራጊዎች ምስጋና ይግባውና ክርስቲናና ሌሎች ሕፃናት በአገራቸው ሆነው መድኃኒት ማግኘት ይችሉ ነበር። ቪያችስላቭ ቢኮቭ የትብልሽኪ የበጎ አድራጎት ድርጅት ዋና ሥራ አስፈጻሚ ናቸው። ሩሲያ ወረራ ከፈጸመች በኋላ መድኃኒት መላክ የማይቻል ሆነ። በረራ የለም፣ በድንበር ላይም ረዥም ሰልፍ ነበር። በደንብ የሚሠራ ማቀዝቀዣም የለም። እናም ያለው ብቸኛ አማራጭ ልጆችን ወደ ውጭ መላክ ነበር። የበጎ አድራጎቱ ዋና ሥራ አስፈጻሚ እንደሚሉት ሩሲያ ወረራ በምትፈጽምበት ወቅት አንድ ሺህ ሁለት መቶ የሚሆኑ ሕፃናት የካንሰር ሕክምና በማግኘት ላይ ነበሩ። አብዛኞቹ እነዚህ ሕፃናት ሕክምናውን መቀጠል እንዲችሉ ወደ ሌሎች አገራት ተልከዋል። ክርስቲናና ሌሎች ሰባት ሕፃናት በአሜሪካ ቴኔሲ ግዛት በሚገኘው የሴንት ጁድ የሕፃናት ሆስፒታል ሕክምናቸውም በማግኘት ላይ ናቸው። የምሽቱን መሰናዶቻችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን ተከታዩን የአሜሪካ ድምፅ መልእክት ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራቸው→የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን ፕሮግራሙን በማቀናበር አብረውን ከቆየው ንጉሱ ታምሬ ዋና አዘጋጅ ጽዮን ግርማ እንዲሁም ሌሎች ዝግጅቶችን አብረውን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ በዝግጅቶቻችን ላይ አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም በኤክስ ወይም በቀድሞ መጠሪያው በትዊተር ሃሽታግ ቪኦኤ አማሐሪክ ላይ ልታደርሱት ትችላላችሁ 2022513505 የዋትሳፕ ቁጥራችሁ ነው ቁጥራችን ነው በድምፅ መልእክታችሁን ቀርጻችሁ አስቀምጡልን ይደርሰናል ነገ በሌሎች ዝግጅቶች እንጠብቃችኋለን ሰላም ደናደሩ